ሞያሌ ውስጥ በተፈጠረ የጸጥታ ችግር አስራ ሶስት ሰዎች መገደላቸውን የኦሮሚያ ክልል ባለሥልጣናት አስታውቀዋል። ግድያውን የፈጸሙት ከሶማሌ ክልል የተነሱ ናቸው የተባሉ ታጣቂዎችና በከተማይቱ ውስጥ ሰፍሮ የሚገኝ የኢትዮጵያ መከላከያ ኃይል ናቸው ሲሉ ነዋሪዎች ይናገራሉ። በሌላ በኩል ደግሞ ሞያሌ የሚገኘው የኢትዮጵያ መከላከያ ኃይል አባላት በግድያ ውስጥ እጃቸው አለበት ማለታቸው ተገልጿል። ከተማይቱ ውስጥ ተኩሱ ዛሬም ቀጥሎ መዋሉን ሪፖርተራችን ገልሞ ዳዊት ዘግቧል። ተጨማሪ አለው። ባለፈው ቅዳሜ ነበር ከክልል አምስት የመጡ ታጣቂዎች በሞያሌ ላይ የህዝብ ተሽከርካሪ ላይ ተኩሰው አንድ ሴት የገደሉት። ማክሰኞ ዕለትም በሞያሌ ላይ ዜሮ ሁለት ቀበሌ በደረሰው ተመሳሳይ ጥቃት አንድ ሰው ሞቶ አራት ደግሞ የሞክሰል አደጋ ደርሶባቸዋል። ትላንት ማክሰኞ ምሽት አሁንም በተከፈተ ተኩስ የ13 ሰዎች ህይወት ማለፉን የኦሮሚያ ክልል ኮሚኒኬሽን ቢሮ አስታውቋል። አንድ የከተማዋ ነዋሪ ስለ ግድያው ተጠይቀው ቀጣዩ መልሰዋል። ቶኒሌላመሴንዱ ገዶድማሳ ታጣቂዎች በከፈቱት ተኩስ ብዙ ሰው ተገድሏል። ብዙ ሰው ቆስሏል። ከተገደለው ሰው የሚበዛው በቦሌ ዜሮ ሁለት ቀበሌ ውስጥ የነበረ ነው። በአልሞ ተኳሾች ነው ብዙ ሰው የተገደለው። ከተገደሉት ውስጥ ሁለት ሴቶችና የኦሮሚያ ፖሊስ አባላትም ይገኙበታል። የሞያሌ ከተማ ነዋሪዎች በከተማዋ ሰፍረው የሚገኘው የኢትዮጵያ መከላከያ ኃይል በግድያው ተሳትፈዋል ይላሉ። አቹሙ ከሳ፣ ገድባኒ፣ ኡማቱማ ከሰፈራቸው ወጥተው ቤታቸው በታጣቂዎች እንዳይቃጠልባቸው ሲከላከሉ የነበሩ የሸዋ ብር ነዋሪዎችን ገደሉ። ኮንሶዱባ፣ ራጲስ፣ ቁሉ ሮባ፣ ከፈሬ ድቃ የተባሉ ግለሰቦችን ቤታቸው ፊት ለፊት ነው የገደሏቸው። ትዕዛዝ ተሰጥቶናል ብለው ሰዎቻችንን ገድለው ታጣቂዎቻችንን ስራ አስቁመው ለራሳቸው ወደ ካምፓቸው ተመልሰዋል። እኛን ከታጣቂዎቹ መታደግ ትተው አቶ አብዱባ ዲዳ በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተወካይ ናቸው። በኢትዮጵያ መከላከያ ኃይል ተፈጽመዋል ስለተባለው ግድያ ተጠይቀው ቀጣዩን መልሰዋል። ማንጉቶኒ ገልገላሳቲ መክሪባት መሳጅት ሴናኒ ሽማግሌዎቹ የመክሪብ ሰዓት ስለነበረ መስጅድ ሄደው ነበረ ሊሰግዱ። የተገደሉት ሰዎች መስጅዱ አጠገብ ነበረ ቤታቸው። የመከላከያ ኃይል አባላት መጥተው በራፋቸው ላይ ገደሏቸው። እነኚህ ሰዎች ምንም መሳሪያ የላቸውም፣ ሰላማዊ ሰዎች ነበሩ። ነዋሪዎች ትላንት ከተገደሉት 13 ሰዎች ስድስቱ በመከላከያ ኃይል ሕይወታቸው እንዳለፈ ሌሎች የተቀሩት ደግሞ በክልል አምስት ታጣቂዎች በተተኩሰ ጥይት መገደላቸውን ይናገራሉ። ከተገደሉት ሶስቱ ማለትም ኮንሶ ዱባ ሮባ ቀበሌና ኮረጴዝቁሉ የሀገር ሽማግሌዎች እንደሆኑ ነው የተነገረው። ዛሬም በከተማዋ የክልል አምስት ታጣቂዎች ጥቃት እየፈጸሙ መሆናቸው ታውቋል። ሊሊ የተባለች አንዲት የአምስት ልጆች እናት የሞያሌ ከተማ ነዋሪ ችግር ውስጥ ነው ትላለች። በጣም ሰው ተቸግሮ በቃ በጣም በተረብሸዋል። በቃ ከተማው ይኖራል ብለን አናስብም። አንድ ሰው የለም። ከተማው ሸሽቶ በቃ ከተማ ራሱ ባዶ ነው በቃ። ልጆችንም እጃያቱም ባለቤት መሄጋለን ጫካ፣ ወደዛ ጫካው ዝም ብለን እየሮጥ ነው እንጂ መኖሪያ ቦታ ራሱ የለንም። አምስት ልጆች አሉኝ ልጆች ጫካ ውስጥ ናቸው ያሉት። አሁን የት እንዳሉ ተበታትሎ አንድ ብቻ ነው በጃ ያለኝ። አራቱ ወደ ወዴት እንዳሉ አላቅም። ባለቤቴ እዛ ወደ ውጊያ ውስጥ ነው ያለ፣ ወደ ሳት ውስጥ ነው ያለ። ቢኑር ቢይሙት አላቅም። እስካሁን ድረስ አላወቁም፣ ከትላንት ጀምሮ። ሌላ ያናገርኳቸው የሰባት ልጆች እናት የሆኑት ወይዘሮ ዲቆ ደበሳን ነው ሶስት ልጆቻቸው ስለጠፉ እየፈለጓቸው መሆናቸውን ይናገራሉ። ከሰባቱ ልጆቼ ሦስት ብቻ ናቸው አሁን እኔ ጋር ያሉት። አራቱን ካየኋቸው ቆይቻለሁ። የት እንዳሉ ምንም የማውቀው ነገር የለም። ምን እንደማደርግ ግራ ገብቶኝ ነው ያለሁት። በጥቃቱ ከቤታቸው የተፈናቀሉት ለበርካታ ቀናት ውጭ ያለምንም እርዳታ እየተቸገሩ መሆናቸውንም አክለው ተናግረዋል። አቶ ፎጊጫ ደንጌ የሞያለ ከተማ ከንቲባ ናቸው። ትላንት በሙያሌ በተፈጸመው ጥቃት ከአስር በላይ ሰዎች መሞታቸውን አረጋግጠዋል። የመከላከያ ኃይል በግድያው እጁ ነበረበት ወይ ብዬ ለማጣራት ጠይቄያቸዋለሁ። ካሊያሞ ገልገላ ትናንት ማምሻውን የመከላከያ ኃይል አባላት ጸጥታ የሚያስከብሩ መስለው መንገድ ላይ የነበሩ ነዋሪዎቻችን ላይ ተኩሰው የሀገር ሽማግሌዎችን ጨምሮ ብዙ ሰው ጎድተውብናል። ይህቺ ከተማ እየተቃጠለች ነች። እኛም እየተጎዳንን። አቶ ፉግጫ ደንጌ በከተማው ያለው የመከላከያ ኃይል ኃላፊነቱን እየተወጣ እንዳልሆነም ተናግረዋል። በከተማዋ ሰላም እንዲሰፍን በነዋሪዎች በሞያሌ ሰፍሮ ባለው የመከላከያ ኃይልና በከተማዋ አመራር መካከል ምክክር አለ ወይ ተብሎ ተጠይቀው አቶ ፉግቻ ቀጣዩን መልሰዋል። አንዳንዴ ስልክ ደውለው ይነግሩናል፣ በአካልም መጥተው ይነግሩናል። ከዚያ ውጭ እርምጃ ልንወስድ ነው ብለው የነገሩን ምንም ነገር የለም። ለምሳሌ ስለ ትናንቱን እርምጃ ምንም መረጃ የለንም። በራሳቸው ውሳኔ ነው ሰዎቻችን ላይ ጥቃት ያደረሱት። አቶ ፉጉቻ በሞያሌ ያለው ሆስፒታል በጸጥታ ችግር ዛሬ ስራውንም ማቆሙን አክለው ተናግረዋል። የኦሮሚያ ኮሚኒኬሽን ቢሮ በመግለጫው የክልሉ አደጋና መከላከል ቢሮ ለተጎጆቹ እርዳታ ለማድረስ እየሰራ መሆኑን ገልጸዋል። በሞያሌ የተከሰተውን የጸጥታ ችግር ለመፍታት የሁለቱ ክልሎች አመራር እየሰሩ መሆናቸውን በቅርቡ በይፋ ተናግረው ነበር። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ